የአሜሪካ ድምፅ ነው። በ19 በ22 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮ ሳት የሚተላለፈው የአማርኛ ፕሮግራም አሁን ጀመረ። ሰላም ጤና ይስጥልን። የአክብሮት ሰላምታችንን ከዋሽንግተን ዲሲ እናቀርባለን። ውድ አድማጮቻችን የዕለተ ቅዳሜ ሐምሌ 27 2016 ዓ ም ፕሮግራማችንን ይዘን ቀርበናል። እንደ ሁልጊዜው ዝግጅታችንን በዓለም ዜና እንጀምራለን። በማስከተል ህወሓት ውስጥ ያለው ክፍፍልና የስልጣን ሽኩቻ የትግራይ ክልል ጊዜያዊ አስተዳደርን ሊያሰራው አልቻለም ሲሉ ፕሬዚደንቱ፣ አቶ ጌታቸው ረዳ ተናግረዋል። ፓርቲው በበኩሉ በሃምሳ ዓመታት ታሪኩ አይቶት የማያውቀው አደጋ እንዳጋጠመው ቀደም ሲል ባወጣው መግለጫ አመልክቷል። ጉዳዩን የሚያስቃኝ ዘገባ ከዜና ቀጥሎ እናቀርባለን። በአሜሪካ ዊስካንሰን ክፍለ ግዛት ሚልዋኪ ከተማ ነዋሪ ትውልደ ኢትዮጵያውያን ፖለቲካዊና ሕዝባዊ ተሳትፎ ባንጋፋ ነዋሪዎች ዓይን ወደ ስፍራው ተጉዞ የነበረው ባልደረባችን የሚያስቃኘን ይሆናል። ቀሪው ጊዜ ደግሞ ቅዳሜ ማታ እንደመሆኑ ለመዝናኛችሁ ለሙዚቃ ቃና ይዘነዋል። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ስትሆን በመስተንግዶው ቆንጅት ታዬ፣ በቅንብሩ ብርሃን ኃይሉ አብረናችሁ እናመሻለን። ምሽታችሁ ከእኛ ጋር እንዲሆን በአክብሮት እንጋብዛለን። ወደ ዜና እንለፍ። ሰላም፣ ጤና ይስጥልና አድማጮቻችን፣ እንደምን አምሽታችኋል? የሰዓቱን ዜናዎች የማሰማችሁ አስማሟ አየኖ ነኝ። በሞቃዲሾ አልሻባብ ባደረሰው የቦምብ ጥቃት 32 ሰዎች ተገደሉ። በሶማሊያ ሞቃዲሾ ብዙ ሰው በነበረበት የተጨናነቀ የባህር ዳርቻ ላይ አልሻባብ ትላንት አርብ ምሽት ላይ ባደረሰው ጥቃት በትንሹ 32 ሰዎች መገደላቸውንና ሌሎች 63 የሚሆኑት ደግሞ መቁሰላቸውን የአገሪቱ ፖሊስ ቃል አቀባይ ሜጀር አብዲ ፈታ የደናሌ ተናግረዋል። ጥቃቱ በአጥፍቶ ጠፊዎች የደረሰው በአገሩ ሰዓት አቆጣጠር ከቀኑ 10 ሰዓት አካባቢ ሲሆን በርካቶች የሳምንቱ መጨረሻ በባህር ዳርቻዎች ለማሳለፍ በመምጣታቸው አካባቢው በሰዎች በተጨናነቀበት ሰዓት እንደሆነም ተነግሯል። በአገር ውስጥ የሚዲያ ድረ ገጾች በተለቀቁ የቪዲዮ ምስሎች በባህር ዳርቻዎቹ ወድቀው የሚታዩ የበርካታ የሞቱና ክፉኛ የቆሰሉ ሰዎችን ምስል አሳይተዋል። የመጀመሪያው ፍንዳታ ከተፈጸመ በኋላ ሶስት የአልሻባብ ታጣቂዎች በባህር ዳርቻው አካባቢ የሚገኘውን የመመገቢያና መዝናኛ ህንፃ የወረሩ ሲሆን በኋላ ላይ በጸጥታ አካላት ሶስቱም የአልሻባብ አባላት መገደላቸውንና አራተኛው ደግሞ ራሱን ማጥፋቱን ፖሊስ አስታውቋል። የሶማሊያ መንግስት የጸጥታ አካላት ወዲያውኑ በስፍራው መሰማራታቸውን የአይን ማኞች ገልጸዋል። የጸጥታ ኃይሎች በአገሪቱ የመንግሥት ሚዲያዎችም በአራት ሰዓቱ ውስጥ ከበባ መቆጣጠር መቻላቸውን ተናግረዋል። የሞቃዲሾ ሆስፒታሎች በጥቃቱ የተጎዱትን ለማከም ደም እንዲለገስላቸው ተማጽኖ እያቀረቡ ነው። የአልሻባብ ታጣቂ ቡድንም ለጥቃቱ ኃላፊነቱን እንደሚወስድ አስታውቋል። አልሻባብ በቤተሰብ ወጣቶችና በዲያስፖራዎች በሚዘወተረው የሊዶ የባህር ዳርቻ ሬስቶራንቶችና ሆቴሎች ላይ በቀደሙት ዓመታትም ተደጋጋሚ ጥቃት መፈጸሙ ተነግረዋል። ፈረንሳይ የምዕራባዊ ሰሃራ ነጻነትን በሚመለከት የአቋም ለውጥ አደረገች። ፈረንሳይ አወዛጋቢውን የምዕራባዊ ሰሃራ ነጻነትን በተመለከተ የሞሮኮን እቅድ እንደምትደግፍ አስታውቃለች። ይህም ከአስር ዓመታት በላይ ይዛው የቆየችን አቋሟን የቀየረ ሲሆን ራሷንም በቆሞ የተባበሩት መንግስታት ድርጅት የሰላም ሂደት ውስጥ እየጨመረ ከመጣው ሞሮኮን ከሚደግፉ አገራት ዝርዝር ውስጥ አካታለች። የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን ለንጉሥ መሐመድ ስድስተኛ በጻፉት ደብዳቤ ላይ ሞሮኮ እንደ አውሮፓውያን አቆጣጠር በ2007 ለክልሉ ሉዓላዊነት የተገደበ የራስ ገዝ አስተዳደር እንዲኖር ያቀረበችው እቅድ ግጭቱን ለመፍታት ብቸኛ መሠረት ነው ማለታቸው ተገልጿል። ይህ የፈረንሳይ አቋም ለውጥም ላለፉት አስር ዓመታት የሰሃራዊ ተወላጅ ህጋዊ ተወካይ እንደሆነ ለሚገለጸው የግዛቷ የነጻነት አቀንቃኝ የፖሊሳሪዮ ግንባርን እንደሚጎዳ ተነግሯል። የማክሮን እርምጃ የግዛቱን ውዝግብ ቁልፍ መሪዎች የሚለውጥ ባይሆንም ፈረንሳይ ከሞሮኮ ጋር ያላትን ግንኙነት የበለጠ ሊያጠናክረው እንደሚችልም ተገልጿል። የሞሮኮ ንጉሥ መሐመድ ስድስተኛ ንጉሳዊ ካቢኔ ባወጣው መግለጫም የፈረንሳይን አቋም ሎ ትልቅ እድገት ሲል አድንቋል። ሐሪስ እጩ ለመሆን የሚያስችላትን ድጋፍ ከዲሞክራት ተወካዮች ማግኘቷ ተገለጸ። የአሜሪካ ምክትል ፕሬዚዳንት ካማላ ሐሪስ የዲሞክራት ፓርቲ እጩ ለመሆን የሚያስችላትን ድጋፍ ከተሳታፊዎች ማግኘቷን የፓርቲው ብሔራዊ ኮሚቴ ሊቀመንበር ጃሚ ሐሪስ ትላንት አርባ አስታውቋል። ይህ ይፋ የሆነውም በበየነ መረብ የሚሰጠው የምርጫ ሂደት ከሚጠናቀቅበት መጪ ሰኞ አስቀድሞ ሲሆን ይህም ፕሬዚዳንት ባይደን በምርጫው እንደማይወዳደሩ ካሳወቁና ድጋፋቸውን ለአሪስ ከሰጡ በኋላ ባሉት ሁለት ሳምንታት ውስጥ የተካሄዱ የምርጫ ቅስቀሳዎች ፍጥነትና ግለቱን ለማስጠበቅ ያላቸውን ጉጉት ያንጸባርቃልም ተብሏል። ሐሪስ የመጀመሪያዋ ጥቁር የፓርቲ ውጩ ለመሆን የተዘጋጀ ሲሆን የዲሞክራት ፓርቲ እጩ ታሳቢ በመሆኗም ክብር እንደተሰማት ለደጋፊዎች ተናግራለች። ካማላ ሃሪስ በዚህ ወር መጨረሻ በቺካጎ በሚካሄዱ ጉባኤ ላይ ዲሞክራቶችን በእርሳቸው ዙሪያ በማሰባሰብም የፓርቲያቸውን ጥንካሬ እንደሚያሳዩም ቃል ገብተዋል። የዲሞክራት ብሔራዊ ኮሚቴ በበየነ መረብ ባካሄደው የገንዘብ ማሰባሰቢያ ወቅት ሀሪስ ያገኙት ድጋፍ ቁጥርም ሆነ የትኞቹ ግዛቶች ድጋፋቸው እንደሰጡ በተመለከተ ዝርዝር መረጃ አልሰጠም። እስካሁን ለጩነት ሀሪስ ሊገዳደር የመጣ ሌላ ጩም የለም። ፕሬዚዳንት ባይደን ድጋፋቸውን ለምክትል ፕሬዝዳንቷን እንደሚሰጡ ከገለጹም በኋላም ካማላ ሀሪስ የዲሞክራት ፓርቲ ድጋፍን በፍጥነት ማጠናከር ስለመቻላቸውም ተገልጿል። አሜሪካ በመካከለኛው ምስራቅ ያለው ጦሯን ለማጠናከር ተጨማሪ ወታደራዊ ኃይል መላኳን አስታወቀች። አሜሪካ እስራኤል ለመደገፍ በመካከለኛው ምስራቅና አካባቢ የተሰማራውን መከላከያን ለማጠናከር የጦር መርከቦችና ተዋጊ ጀቶች መላኳን አስታውቃለች። ይህም ከኢራን ሊሰነዘር የሚችል ወታደራዊ ጥቃትን በመስጋት ነው። የዩናይትድ ስቴትስ የመከላከያ ሚኒስትር ሎይድ ኦስተን ትላንት ተጨማሪ ሀብትና አቅም ወደ መካከለኛው ምስራቅና አንዳንድ የአውሮፓ አካባቢዎች እንዲላክ ትዕዛዝ ፈርመዋል። ይህ የአሜሪካ ውሳኔ የታወቀው ቴህራንና አጋሮቿ በሂዝቦላ ወታደራዊ አዛዥና የሐማስ የፖለቲካ መሪ ግድያን ተከትሎ የበቀል እርምጃ እንደሚወስዱ መዛታቸውን ተከትሎ ነው። ዩናይትድ ስቴትስ ወደ መካከለኛው ምስራቅ ከላከቻቸው መካከል ዩኤስኤስ አብርሃም ሊንከን አውሮፕላን ተሸካሚ የጦር መርከብ ትገኝበታለች። አብሮም የባላስቲክ ሚሳይልም ማውደም የሚችሉ መሳሪያዎችና የጦር መርከበኞች ወደ ስፍራው ማቀናታቸው ተገልጿል። ከዚህም ሌላ ተጨማሪ ተዋጊ ቡድን ወደ አካባቢው እየላከች ሲሆን፣ በመሬት ላይ የተመሰረተ የሚሳይል መከላከያ አቅምንም ለማሰማራት እርምጃዎችን እየወሰደች ነው። ፔንታገን ተጨማሪ የተላኩት የጦር መርከቦችና አውሮፕላኖች መቼ እንደሚደርሱ ባይገልጽም ትላንት ባወጣው መግለጫ ግን በኢራንና አጋሮቿ ሊኖር የሚችለውን ቀጠናዊ የውጥረት መባባስን ለመግታት እርምጃው አስፈላጊ መሆኑን ገልጿል። ይህ ውሳኔም የመከላከያ ሚኒስትሩ ሎይድ ኦስቲን ከእስራኤል የመከላከያ ሚኒስትር የዋብ ጋላት ጋር ባደረጉት ውይይት ወቅት ለእስራኤል ተጨማሪ ድጋፍ ለመስጠት ቃል ከገቡ ከጥቂት ሰዓታት በኋላ ይፋ ስለመደረጉም ተገልጿል። በመጨረሻም በፓሪስ ኦሎምፒክ የእግር ኳስ ውድድር ሞሮኮ የአሜሪካ ብሔራዊ ቡድን አሸንፋ ከውድድሩ አሰናብታለች። በፓሪስ ኦሎምፒክ ሩብ ፍጻሜ ወንዶች እግር ኳስ ውድድር ሞሮኮን የገጠመው የዩናይትድ ስቴትስ ብሔራዊ ቡድን አራት ለዜሮ ተሸንፎ ከውድድሩ ተሰናብቷል። በፓርክ ዴም ፕሪንስ በተካሄደው ጨዋታ ለሞሮኮ ሶፊያን ራሂም አልያስ አኮማች አቻርፊ ሐኪም ና መህዲ ማሁብ ጎሎቹን አስቆጥረዋል በፈረንሳይ ዋና ከተማ ፓሪስ ባሉ ብዙ ደጋፊዎች ታጅባ እየተጫወተች ያለችው ሞሮኮ የፊታችን ሰኞም በማርሴይ ከጃፓንና ከስፔን አሸናፊዎች ጋር የግማሽ ፍጻሜ ጨዋታ ታደርጋለች በጨዋቱ የተሸነፈችው ዩናይትድ ስቴትስ እንደ አውሮፓውያን አቆጣጠር በሁለት ሺህ ከተካሄደው የስድኒ ኦሎምፒክ በኋላ በኦሎምፒክ ሩ ፍጻሜ ስትደርስ ይህ የመጀመሪያዋ ነው አድማጮቻችን የሰዓቱ ዜናዎች እነዚህ ነበሩ ከቀሪ የቅዳሜ ምሽን ዝግጅቶቻችን ጋር አብራችሁን እንድትቆዩ ጋብዛለሁ የዓለም ዜናዎቹን አደመጥን። የምታዳምጡት በ19፣ በ22ና በ31 ሜትር ባንዶች በአጭር ሞገድ መስመሮች እንዲሁም በኢትዮ ሳት ቨርቹዋል ቻነል 57 ዲግሪስ ዌስት ላይ ከዋሽንግተን ዲሲ የሚተላለፈውን የቅዳሜ ምሽት ፕሮግራማችንን ነው። ዝግጅታችንን በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም ላይም በቀጥታ ለማድመጥ እንደምትችሉ አስታውሳቸኋለሁ። ወደ ቀዳሚው የቅዳሜ ትኩረት እንሻገር። በህዝባዊ ወያነ ሐርነት ትግራይ ህወሀት ውስጥ ያለው ክፍፍልና የስልጣን ሽኩቻ የትግራይ ክልል ጊዜያዊ አስተዳደርን ሊያሰራው አልቻለም ሲሉ ፕሬዚደንቱ አቶ ጌታቸው ረዳ ተናግረዋል። አቶ ጌታቸው ለድምጸ ወያነ ቴሌቪዥን በሰጡት ቃለ መጠይቅ በህወሀት አመራሮች መካከል ልዩነቶችና ፖለቲካዊ ሽኩቻዎች እየበረቱ መምጣታቸውን ጠቅሰው እነዚህ ችግሮች ጊዜያዊ አስተዳደሩን በአግባቡ እንዳይሰራ አድርገውታል ብለዋል። ፓርቲው በበኩሉ ቀደም ሲል ባወጣው መግለጫ በአሁኑ ወቅት በሃምሳ ዓመታት ታሪኩ አይቶት የማያውቀው አደጋ እንዳጋጠመው ገልጿል። የአሜሪካ ድምፅ ያነጋገራቸው የሕግ ባለሙያ አቶ ታክሊት ገብረ መስቀል በበኩላቸው ፓርቲው የህወሓት ጽህፈት ቤትና የጊዜያዊ አስተዳደር በሚሉ ሁለት ቡድኖች መከፈሉን አንስተው አለመግባባቱ በጊዜ ካልተፈታ በስተቀር የከፋ መዘዝ ያስከትላል ብለዋል። ገብረ ሚካኤል ገብረ መድህን በዚህ ዙሪያ ዘገባ አጠናቅረዋል። በህዝባዊ ወያኔ ሓርነት ትግራይ ህወሓት የፖለቲካ አመራር መካከል ያለው አለመግባባት የሰሜን ኢትዮጵያው ጦርነት በፕሪቶሪያው የሰላም ስምምነት መፈረም ከቆመ በኋላ እየሰፋ መምጣቱን አመራሮቹ የሚሰጧቸው የተናጠል መግለጫዎች ያመለክታሉ። የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳ ባለፈው ሰኞ ሐምሌ 22 ቀን 2016 ዓ ም ለድምፅ ወያነ ቴሌቪዥን በሰጡት ቃለ መጠይቅ በፓርቲው ውስጥ ልዩነቶች እየሰፉ መምጣታቸውን ጠቁመዋል። ይኸው ልዩነት በሕውሃት የፖለቲካ አመራሮችና በትግራይ ክልል ጊዜያዊ አስተዳደር መካከል አንድነትና መግባባት እንዳይኖር ማድረጉንም አመልክተዋል። በመዋቅሩ አቶ ጌታቸው ረዳን ጨምሮ በርከት ያሉ የህወሀት አባላትን ያካትተው ጊዜያዊ አስተዳደሩ ሥራውን በአግባቡ እንዳያከናውን የፓርቲው ጽፈት ቤት እንቅፋት እንደሆነበት አቶ ጌታቸው ተናግረዋል። ፖለቲካዊ መጠላለፉ እርሳቸው የጊዜያዊ አስተዳደሩን መሪነት እንደተረከቡ ወዲያውኑ መጀመሩን አውስተው የህወሀት ጽፈት ቤት የተደራጀ የስም ማጥፋት ዘመቻ እንደከፈተባቸውም ገልጸዋል። መጋየፅ ዕስራ እኔ መጋቢት 21 ቀን ኃላፊነቴን ልረከብ መጋቢት 20 የእኛም መራሮች እያወቁት የተጻፈ ጽሑፍ ነበር። በዚህ ጽሑፍ እኔን በአንድ ቀን ከጀግና ወደ ባንዳ ወረዱኝ። በጽሑፉ 18 ሰዎች ከሃዲዎች ናቸው ተብሎ ገንዘብ ተመድቦ ቤት ለቤት እየተዞረ የስም ማጥፋት ዘመቻ ተካሄደብኝ። ድርጅቱ ሊቀመንበሩ ደብረ ጽዮን ገብረ ሚካኤል በሚገኙበት የህወሀት ጽህፈት ቤት ቡድንና ፕሬዚደንት ጌታቸው በሚገኙበት የጊዜያዊ አስተዳደር ቡድን በሚሉ ሁለት ጎራዎች ተከፍሎ እየታመሰ መሆኑን ለአሜሪካ ድምፅ የተናገሩት የህግ ባለሙያው አቶ ተክሊት ገብረ መስቀል አለመግባባቱ ቀደም ብሎ መጀመሩን ይገልጻሉ። ጊዜያዊ አስተዳደሩ ሊመሰረት ብዙ ብያት ነው የወሰደው፣ ለመመስረት ማለት ነው። ምንድን ነው ዋና ምክንያቱ? ያንን ጊዜያዊ አስተዳደሩ ማን ይምራው የሚል ከስልጣኑ አንወርድም የሚሉ ኃይሎች አሉ። ከመጀመሪያውም ጀምሮ ነው የተፈጠረው ብዬነ ማስዋ ህወሓትም ቀደም ሲል ባወጣው መግለጫው በፓርቲው ውስጥ ችግር ማጋጠሙንና በአመራሩም ዘንድ መከፋፈል እንዳለ አስታውቋል። ፓርቲው ያካሄደውን የከፍተኛ አመራር ስብሰባ መጠናቀቅ በማስመልከት ሐምሌ 9 ቀን 2016 ዓ ም በንባብ ያሰማውና በማኅበራዊ ድረገጹ ላይ ያሰፈረው መግለጫ አሁን የተጋረጠበት አደጋ በ50 ዓመት ታሪኩ ውስጥ አይቶት የማያውቅ እንደሆነ አመልክተዋል። ንአስታት 50 ናይ ቃልስን ዓወትን ዓመታት ብቐንዱ ኣብ ማእከላይ ኮሚቴ ውድብና ህወሓት ኣጋጢሙ ዘሎ ፀገም ኣይተረኣየን በሃምሳ ያህል የትግልና የድል ዓመታት ውስጥ አሁን በድርጅታችን ማዕከላዊ ኮሚቴ ውስጥ ያጋጠመው ዓይነት ችግር ታይቶ አያውቅም። በዋናነት በድርጅታችን ማዕከላዊ ኮሚቴ እንዲሁም በየደረጃው ባሉት ካድሬዎችና አባላት ዘንድ ያጋጠመው የቡድናዊነት፣ ጸረ ዲሞክራሲያዊነት፣ ጎጠኝነት፣ ህዝበኝነትና የሙስና ችግር ከፍተኛ ደረጃ ላይ ደርሶ ድርጅቱን መፈናፈን እስኪያቅተው ድረስ ቀይዶ ይዞታል ብቻ ሳይሆን የመፍረስ አፋፍም ላይ አድርሶታል። ድርጅቱን ከመፍረስ አፋፍ ያደረሰው ችግርም የተከሰተው ከህዝባዊ መስመር ያፈነገጠ በአመለካከትና በተግባር በክራይ ሰብሳቢነት አካሄድ የተሰባሰበ ቡድን በመፈጠሩ ነው ይላል የህወሓቱ መግለጫ። አቶ ጌታቸው ረዳ በቃለ መጠይቃቸው በአመራር ውስጥ የተከሰተው ክፍፍል በጊዜያዊ አስተዳደሩ እንቅስቃሴ ላይ አሉታዊ ተጽዕኖ መፍጠሩን ይናገራሉ። ጊዜያዊ አስተዳደሩን በዋናነት የሚመራው ህወሀት ራሱ ቢሆንም ጊዜያዊ አስተዳደሩ የሚጠበቅበትን ሥራ እንዲያከናውን ግን የህወሀት ጽህፈት ቤት ማገዝ በነበረበት ደረጃ ልክ አላገዘም ሲሉም ይተቻሉ። ፕሬዚደንቱ ቀደም ብለው በመስከረም ወር በሰጡት መግለጫም የህወሀት ጽህፈት ቤት ጊዜያዊ አስተዳደሩ ሥራውን እንዳያከናውን እያደናቀፈው መሆኑንና በዚህም የተነሳ አስተዳደራቸው በዞኖችና በወረዳዎች ደረጃ በሚገባ መዋቅሩን ዘርግቶ መንቀሳቀስ እንዳይችል መደረጉን ተናግረዋል። በፓርቲው ውስጥ የተፈጠረው ልዩነትና አለመግባባት በስራችን ላይ እንዳናተኩር አድርጎናል የሚሉት ፕሬዚደንቱ፣ በዚህ የተነሳ ጊዜያዊ አስተዳደሩ በክልሉ ለማከናወን ካቀዳቸው ሥራዎች አብዛኞቹን መፈጸም እንዳልቻለ አመልክተዋል። ለአሜሪካ ድምፅ አስተያየታቸውን የሰጡ ሌላው የሕግ ባለሙያ አቶ ሙስጠፋ አብዱ በበኩላቸው በህወሀት አመራር መካከል ሽኩቻውና ልዩነቱ እየሰፋ መጥተዋል ይሉና የጊዜያዊ አስተዳደሩ ፈተናዎች የሚመነጩት ግን ከህወሀት ጽሕፈት ቤት ቡድን ብቻ አይደለም በማለት ይገልጻሉ። የጊዜያዊ አስተዳደሩ አፈጣጠር በራሱ ለልዩነትና አለመግባባት በር መክፈቱን የሚጠቅሱት አቶ ሙስጠፋ ተጠሪነቱ ለፌዴራል መንግስት በመሆኑ እንዲሁም የትግራይን ህዝብ የአስተዳደር ባርነት ውስጥ ያስገባ አወቃቀር ተደርጎ ስለሚቆጠር በክልሉ ውስጥ የቅቡልነት ተግዳሮት ገጥሞታል ብለዋል። በዚህ የተነሳም የጊዜያዊ አስተዳደሩ ፈተናዎች ከልዩ ልዩ አቅጣጫዎች እንደሚመነጩ ተናግረዋል። አንድ፣ በፌዴራል ያለው ሰዎች ሁለት፣ በትፒኤልፍ ያሉ ሰዎች በጊዜያዊ አስተዳደር ራሱ እንዲሁም በህዝቡም ጭምር በሰራዊቱም ጭምር እንቅፋት ሊገጥሙ እንደሚችል የታመነ ነው። ጊዜያዊ አስተዳደሩ ስራዎቹን ማከናወንና እቅዶቹን መፈጸም አቅቶት ከሆነም ለዚህ ተጠያቂው የጽህፈት ቤቱ ቡድን ብቻ አይደለም ይላሉ። እነሱ ናቸው ችግር ፈጣሪዎች ማየት አይቻልም። በጋራ እየፈጠሩ ያሉ ችግር ነው እየተከሰተ ያለው። አቶ ጌታቸው ረዳ ደግሞ የችግሮቻችን ሁሉ ምንጭ በህወሀቱ ውስጥ ያለው ፖለቲካዊ ብልሽት ነው ሲሉ ገልጸዋል። በፓርቲው ውስጥ ያለው ፖለቲካዊ መሳሳብ በፕሪቶሪያው የሰላም ስምምነት መሰረት መከናወን የነበረባቸውንም ስራዎችን አጓትተዋል ሲሉም ተጽዕኖውን ያስረዳሉ ምክንያቱ ደግሞ ከአመራር አባላቱ የፕሪቶሪያውን ስምምነት ከልብ ያልተቀበሉ ሰዎች መኖራቸው እንደሆነ ጠቁመዋል። የሰሜን ኢትዮጵያውን ጦርነት ለመቋጨት ህወሓትን ወክለው ከፌዴራሉ መንግስት ጋር ከተደራደሩት ፖለቲከኞች አንዱ የሆኑት ፕሬዚደንት ጌታቸው ረዳ የፓርቲው ሰዎች በፕሪቶሪያ ክልላዊ መንግስቱን የሚያፈርስ ስምምነት ፈርምሃል እያሉ ይወቅሱኛል ብለዋል። ኣነ ፕሪቶሪያ ኣብ ዝፍርመሉ ሰዓት እንታይ ዓይነት ጸበባ ከም ዝነበርና ጸብ ይፈልጥ እዩ የፕሪቶሪያውን የሰላም ስምምነት በፈረምንበት ሰዓት በምን አይነት ውጥረት ውስጥ እንደነበርን አሳምሬ ያውቃለሁ። በግሌ የተሰጠኝ ኃላፊነት ይህንንም ያካትት ነበር የሚል እምነት አለኝ። አሁን ከአንድ ዓመት ከስምንት ወር በኋላ የሆነ መድረክ ላይ አንዱ ጓድህ ያውም ስምምነቱ ካልተፈረመ አደጋ ላይ እየወደቅን ነው የሚል መልእክት ያስተላለፈልህ ሰው የሆነ መድረክ ላይ መንግሥት እንድታፈርሱ ኃላፊነት አልሰጠናችሁም የሠራችሁትን ነገር ስህተት ነው ሲልህ መጀመሪያውኑ የስምምነቱ ነገር አልተቀበለውም ወደሚል ድምዳሜ ነው የሚወስድህ። ካልተቀበልከው ደግሞ በአፈጻጸሙ ቅር የሚያሰኝህ ነገር ይኖራል ማለት ነው። አቶ ጌታቸው በፕሪቶሪያው የሰላም ስምምነት መሰረት የተወሰኑ እርምጃዎችን ሄደናል፣ አሁንም ግን ያልተከናወኑ ተግባራት አሉ፣ የዚህ ምክንያቱ ደግሞ በፓርቲው ውስጥ ያለው ፖለቲካዊ መሳሳብ ነው ብለዋል። በዚህ ምክንያት ተጓተዋል ካሏቸው ተግባራት አንዱም የተፈናቃዮች ወደ ቀያቸው መመለስ እንደሆነ ጠቅሰዋል። ተግባብተን ብንሰራ ኖሮ የህዝባችንን ስቃይ መቀነስ በቻልን ነበር ሲሉም አክለዋል። የፓርቲው አመራሮች በአንደበታቸው ስምምነቱን ተቀብለናል ቢሉም በልባቸው ግን እንዳልተቀበሉት አባባላቸው በግልጽ ያሳያል የሚሉት አቶ ጌታቸው፣ ይህ ደግሞ አፈጻጸሙን ለማደናቀፍ ምክንያት ይሆናል በማለት የችግሩን አስኳል ጉዳይ ጠቁመዋል። በህወሓቱ ውስጥ ያሉት ቡድኖች በፕሪቶሪያው ስምምነት ላይ የተቀመጡትን ተግባራት ዓላማቸውን ለማስፈጸም እንደ መታገያ ካርድ ይጠቀሙባቸዋል የሚሉት የህግ ባለሙያው አቶ ተክሊት በበኩላቸው የህወሀት ጽህፈት ቤቱ ቡድን የክልሉ ጊዜያዊ አስተዳደር እንዳይሳካለትና በህዝብም ዘንድ ተቀባይነት እንዳያገኝ ለማድረግ መስራቱ አይቀሬ ነው ይላሉ። በሁለቱም ግሩፖች አጀንዳዎች አሉ። አጀንዳዎቹ ደግሞ የትግራይ አጀንዳዎች ናቸው። በተለይም የግዛታዊ አንድነት መመለስ እና የተፈናቃዮች ወደ ቤታቸው መመለስ ጉዳዮች በጣም አንገብጋቢ ጉዳዮች ናቸው። እነዚህ እንደ አጀንዳ ነው ለመጠቀም ያሰቡት። አጀንዳዎቹ መልሳለሁ የሚል የጊዜያዊ ያስተዳደሩ ግሩፕ አለ። ከዛ ደግሞ የማመንታት ምልክቶች የሚታዩበት ያንን ከተመለሰ ለዚህ መሲል ሊኖረው ይችላል፣ አሊያንሱም ሊሰምር ይችላል ብሎ የሚሰጋ ሊኖር ይችላል። ምንድን ነው የቢሮክራሲው ሰራተኛ የመንግስቱ ሰራተኛ መንግስት ውስጥ ያለው የፓርቲው አካል ነው ማለት። እንደነበረው በባህሉ መሰረት ህወሀት ማለት መንግስት ነው፣ መንግስት ማለት ህወሀት የነበረው ስለዚህ ጊዜ አስተዳደሩ ያለውን ቢሮክራሲ ተጠቅሞ ወደ ስራ ሊገባ ሲል የፖለቲካ ኪሳራ ያጋጥመኛል የሚል አካል ያለውን ቢሮክራሲ ያለውን ኔትወርክ ተጠቅሞ ሊጠልፍ እንደሚችል የታወቀ ነገር ነው። አቶ ሙስጠፋ ግን በዚህ አባባል አይስማሙም። በድምሩ በአመራሩ ዘንድ በፕሪቶሪያው ስምምነት ላይ የአረዳድ ልዩነት አለ። ከዚህ ውጪ እነ ዶክተር ደብረ ጽዮን ስምምነቱን መቀበል ላይ ልዩነት እንደሌላቸው አውቃለሁ። የህወሀት ጽህፈት ቤቱ ቡድን የፕሪቶሪያው ስምምነት እንዳይተገበር ሊሰራ አይችልም ይላሉ። የፕሪቶሪያ ስምምነት በተደጋጋሚ ይገልጸውታል፣ ይቀበላሉ፣ ለመተግበርም ይሯሯጣሉ። የህወሓት ሊቀመንበር ዶክተር ደብረ ጽዮን ገብረ ሚካኤል ባለፈው ቅዳሜ ሐምሌ 20 ቀን 2016 ዓ ም ለብዙሃን መገናኛ በሰጡት መግለጫ የፕሪቶሪያው ስምምነት በዋናነት አንጻራዊ ሰላም ማስገኘቱን ተናግረዋል። በዚህ ስምምነት ከጦርነት ወደ ሰላም መጥተናል ያሉት ሊቀመንበሩ አሁንም ግን በርከት ያሉ የትግራይ አካባቢዎች በወራሪዎች ስር ይገኛሉ። ህዝባችንም በወራሪዎች እየተዳደረ ተጨማሪ ጉዳት እያስተናገደ ይገኛል በማለት ገልጸዋል። በስምምነቱ መሠረት ተቋርጠው የነበሩ ሕዝባዊና ማኅበራዊ አገልግሎቶች መጀመራቸውና ጊዜያዊ አስተዳደሩም በጀት ተመድቦለት እየሠራ መሆኑን ተናግረው ከነጉድለቱም ቢሆን የመንግሥት ሠራተኛውም ደሞዝ እየተከፈለው ነው ብለዋል። ተፈናቃዮችን ወደ ቀያቸው የመመለሱ ሥራ እየተከናወነ ይገኛል ሆኖም ከስምምነቱ ወጣ ባለ አኳሃን ነው እየተፈጸመ ያለው ሲሉም ተናግረዋል። ልዩ ልዩ ጉዳዮች የሚነሱበትና የትግራይ ክልል ወደ ሕገ መንግስታዊ ሥርዓቱ የሚመለስበት ፖለቲካዊ ውይይትም በቅርቡ ይጀመራል ብለዋል። በፓርቲው አመራሮች መካከል ተፈጥረዋል ስለተባለው ክፍፍልና ጊዜያዊ አስተዳደሩ ስላቀረባቸው ቅሬታዎች አስተያየት እንዲሰጡ በአሜሪካ ድምፅ የተጠየቁት የህወሀት ቃል አቀባይ አቶ አማኑኤል አሰፋ ፕሬዚደንት ጌታቸው ረዳ ባነሷቸው ነጥቦች ላይ እንደ ድርጅት እንወያይባቸዋለን። ሌላው ግን የድርጅቱ የውስጥ ጉዳይ ስለሆነ አስተያየት ለመስጠት ያስቸግራል ብለዋል። አቶ ጌታቸው ረዳ በቃለመጠይቃቸው ባለፉት ጊዜያት በፓርቲው ሲካሄዱ የነበሩት ወራትን የፈጁ ረዣዥም ስብሰባዎች የክፍፍሉ ማሳያዎች እንደሆኑ ጠቅሰው ከፍተኛ የስልጣን ሽኩቻ የሚደረግባቸው መድረኮች እንጂ ለሕዝብ የሚጠቅም አንድም አጀንዳ የቀረበባቸው አልነበሩም ሲሉ ይተቻሉ። ህወሓት ሐሳብ መር ፓርቲ ነበር። አሁን ግን ይህ የለም። እንዲሁ ለወንበር ሲራኮት የሚውል ፓርቲ ሆኗል በማለትም ይገልጻሉ። የሕግ ባለሙያው አቶ ተክሊት ግን የውስጣዊ ክፍፍሉ መንስኤ የሥልጣን ሽኩቻ እንዳልሆነ ይናገራሉ። ይልቁንም በአመራሩ መካከል ያለው የርዕዮተ ዓለምና የአሰላለፍ ልዩነት አለመግባባቱን አስፍቶታል ባይ ናቸው። ህወሓት የኢህአዴግ መሥራች አካል ሆኖ ላለፉት ሦስት ዐሥርት ዓመታት ይዘቸው የቀጠለው አቤታዊ ዲሞክራሲና ልማታዊ መንግስት የሚሉት የፖለቲካ ህልዮቶች በሀገር ውስጥና ከሀገር ውጭ ካሉት ኃይሎች ጋር እንዲላተም አድርገውታል። አጋርም አሳጥተው ፓርቲውን ለሽንፈት ዳርገውታል ይላሉ ባለሙያው። አሁን በህወሓት ውስጥ ያለው ትግል ከፊል ገጽታም እነዚህን አስተሳሰቦች ይዘው መቀጠል በሚፈልጉትና በማይፈልጉት ሰዎች መካከል እንደሆነ አብራርተዋል። ከፌዴራሉ መንግስትና ከውጭ ኃይሎች ጋር የሚኖረው አሰላለፍም ሌላው የልዩነቱ ምክንያት እንደሆነ አክለዋል። አሰላለፉም ያመጣው የአይዲዮሎጂ ልዩነት አለ። ከምዕራባውያኑም ሊሆን ከፌዴራል መንግስት ሰራለው የሚል አካል የልማታዊ መንግስትና የሪቮሉሽናሪ ዲሞክራሲ የሚባሉት ኮንሰፕቶች ተሸክሞ ይሄዳል ብለህ ልታምን አትችልም። ሊሆን አይችልም። ሌላኛው የህግ ባለሙያ አቶ ሙስጠፋ አብዱ በበኩላቸው በፓርቲው አመራሮች ዘንድ የርዕዮተ ዓለም ልዩነት እንደሌለ ይሞግታሉ። የልዩነቱ ምክንያት ነው ያሉትንም ጉዳይ እንዲህ ያብራራሉ። አስጌታቸው ሳይቀሩ ወይም ሁሉም ስለ ህወሓት ርዕዮተ ዓለምና ፍልስፍና ነው። በፍጹም ተአምር አንድ ቀንም ግኝትት አድርጎ አያውቁም። አንዳችም የርዕዮተ ዓለም ያስተሳሰብ ልዩነቱ ስላለ አይደለም በፍጹም። የርዕዮተ ዓለምና ወይም ቴሌፍ ኮሚኒዝም ስለሆነ መለወጥ አለበት። ይህ መሆን የሚችለው በጉባኤው ነው ወይም ህወሓት በጋራ የሚያደርጉት ጉዳይ ነው እንጂ ጊዜያዊ አስተዳደሩን የሚመለከት ጉዳይ አይደለም። ምክንያቱም ጊዜያዊ አስተዳደሩ መንግስት ነው። የልዩነቱ ዋና ግን ምክንያት ግን ምንድ ነው የሚሆነው? የትግራይ ክልል መንግስትነት ጉዳይ ሪስቶር የማድረግ የመመለስ ጉዳይ ነው። የጊዜያዊ አስተዳደሩ አቋቋም ጭምር ተጠቶ ውስጥ የከተታቸው ነው የሚመስለኝ። በአመራሩ ውስጥ የተፈጠረው ልዩነት ከጊዜያዊ አስተዳደሩ ባህሪ የመነጨ ነው ነው እያልከኛለው? በጣም ትክክል ነው። በጣም የፓርቲው አመራሮች ልዩነት በቅርቡ ይካሄዳል ተብሎ ከሚታሰበው 14ተኛው የህወሀት ጠቅላላ ጉባኤ ጋር በተያያዘም እየተንጸባረቀ ይገኛል። ባለፈው ቅዳሜ ሐምሌ 20 ቀን 2016 ዓ.ም ም ለብዙሃን መገናኛ መግለጫ የሰጡት ሊቀመንበሩ ዶክተር ደብረ ጽዮን ገብረ ሚካኤል በጉባኤው መካሄድ ላይ በፓርቲው ውስጥ ልዩነቶች እንዳሉ ጠቁመዋል። ንሕና ናይ ውሽጢ ፀገም ኣለና ኢና ንብልሲ ተጉባኤ ክትካየድ ዘይደልዩ ናይ ባዕልና ሰባት ኣለውና የውስጥ ችግር አለብን። ጉባኤ እንዳይካሄድ የሚፈልጉ የራሳችን ሰዎች አሉ። ለምን የሚለው ግን መታየት የሚገባው ነገር ነው። ድርጅታችን እንዳይስተካከል፣ እንዳይጠራ፣ ህዝብን እንዳያገለግል የሚፈልጉ አካላት በውስጣችን አሉ። አቶ ጌታቸው ረዳ በበኩላቸው ጉባኤ እንዳይካሄድ የሚፈልግ አካል የለም፣ ልዩነቱ ጉባኤው መቼና እንዴት ይደረግ በሚለው ላይ ነው ይላሉ። ህዝባችንን ለችግር ስለዳረግ ነው። ተጸጽተን፣ አንድነታችንን አጠንክረን፣ የሁሉንም አቅም ተጠቅመን ህዝቡን አሁን ካለበት ችግር እናውጣው በሚለው ላይ ዝግጁነት ስለሌለ ልዩነት ተፈጥሯል፣ በማለትም የበኩላቸውን እይታ አስረድተዋል። አያይዘውም ባለፈው ሰኔ ወር ጉባኤውን ለማካሄድ ቀን ተቆርጦ ነበር ለእኔ ግን አልተነገረኝም የሚሉት አቶ ጌታቸው አሁንም ሌላ የጉባኤ ቀን መወሰኑን ሰምቻለሁ ብለዋል። ጉባኤውን በችኮላ ለማካሄድ የሚደረግ ሩጫ ስልጣንን ለመቆጣጠርና ከተጠያቂነት ለማምለጥ እንደሆነም አመልክተዋል። በችኮላ ጉባኤ በማካሄድ ህወሀትን እናድን ይባላል። ህወሀት ግን የሚድነው በበሳልና በተራማጅ ሐሳብ ነው የሚሉት የጊዜያዊ አስተዳደሩ ፕሬዚደንት፣ የአሁኑ ጉባኤ ግን ሐሳብ የሌለውና ሰነድ ያልቀረበበት ነው ብለውታል። በዚህ አይነቱ አካሄድ ደግሞ ህወሀትንም ሆነ የትግራይን ህዝብ ማዳን እንደማይቻል አስገንዝበዋል። በቅርቡ ይካሄዳል የሚባለውን ጉባኤ የመከታተል ኃላፊነት የተሰጠው የድርጅቱ ማዕከላዊ ቁጥጥር ኮሚሽንም የጉባኤው ዓላማ በድርጅቱ ከፍተኛ አመራሮች ተጠልፈዋል በማለት አባላቱ ራሳቸውን ከሂደቱ እንዳገለሉ አስታውቋል። የኮሚሽኑ አባላት ሐምሌ 17 ቀን 2016 ዓ ም በሰጡት የጋራ መግለጫ በህወሓት ውስጥ መርህ ጠፍቶ ቡድንተኝነት መስፈኑን ገልጸዋል። ግልጽነትና ዲሞክራሲያዊ አሰራር በመጥፋቱም ሥልጣንን አላግባብ የመጠቀም ዝንባሌ አይለዋል ብለዋል። አባላቱ በፓርቲው ውስጥ አሉ ያሏቸው ሥልጣን ልቀቅ አለቅም ባይ ሁለት ቡድኖች ጉባኤው በዲሞክራሲያዊ መንገድ እንዳይካሄድ ስለሚያደርጉት የዚህ ሂደት አካልና ተባባሪዎች መሆን አንፈልግም፣ ራሳችንን ከሂደቱ አግልለናል በማለትም አስታውቀዋል። በጉዳዩ ላይ አስተያየት እንዲሰጡ በአሜሪካ ድምፅ የተጠየቁት የማዕከላዊ ቁጥጥር ኮሚሽኑ ሊቀመንበር አቶ ተክለ ብርሃን አርአያ በመግለጫው ከተጠቀሰው ውጪ የምለው ነገር የለኝም በማለት ምላሽ ከመስጠት ተቆጥበዋል። ህወሓት በበኩሉ በቀደመ መግለጫው ጉባኤውን የምናካሄደው ውስጣዊ ችግሮቻችንን ለመፍታትና የድርጅቱን ህልውና ለማረጋገጥ ነው ብለዋል። ጉባኤውን የ2016 ዓ ም ከመገባደዱ በፊት ለማካሄድ በትግራይ ክልል ወረዳዎችና ዞኖች ባሉት አደረጃጀቶቹ አማካኝነት የጉባኤ ተሳታፊዎችን ምርጫ እያከናወነ መሆኑንም በማኅበራዊ ትስስር ገጹ ላይ በፎቶ አስደግፎ ባሰራጨው መረጃ አስታውቀዋል እስካሁንም በልዩ ልዩ የክልሉ ዞኖች የጠቅላላ ጉባኤው ተሳታፊዎችን መምረጡን ይፋ አድርጓል። የሕግ ባለሙያው አቶ ተክሊት ገብረመስቀል ሁለቱም ቡድኖች ጉባኤውን የሚፈልጉት በፖለቲካዊ ትግሉ አንዱ ሌላውን ለማጥቃትና ለማሸነፍ ነው ብለው ያምናሉ። ጉባኤ እንደ ሽፋን ነው ሁለቱም እየተጠቀሙበት ያለው ብዬ ነው ማስሆ ዋናው ጉዳይ ግን የፖለቲካ ጥቅም እና ቅድም እንዳልኩ የአይዶሎጂ ጉዳይ አለ። የህንጸተ ብሔረ መንግስት ጉዳይ አለ። የስልጣንም አለ። ስለዚህ እነዚህ ሶስቱ ተደማምሮ በጣም በጣም አስጨናቂ ጉዳይ ነው። ተመልሰን ወደ ነበርንበት ሁኔታ የመግባት ሁኔታ ነው እያየን ያለ ነው። የፓርቲው አመራሮች ልዩነታቸውን በሰላማዊ ውይይት እንዲፈቱ የጠየቁት ባለሙያው አቶ ሙስጠፋ፣ ይህ ባይሆን ግን የሚከተለው መዘዝ የከፋ እንደሚሆን ስጋታቸውን ገልጸዋል። ይህ ልዩነት መስመር ተሰምሯል። የእኛና እነሱ መስመር ማስመር ወደ ፋሺዝም ነው የሚያስገባ። ምክንያታዊ አስተሳዘብ አይኖርም ከሚያዘው ውጭ እርምጃዎች ይመጣሉ። በህግ ማስከበር ሽፋን የተለያዩ ቁሾዎች ይመጣሉ። እያየናቸውም ነው። እነዚህ ልዩነቶች ኢ ዲሞክራሲያዊና ኢ ህገ መንግስታዊና የህግ የበላይነት ሂደቶች ወደ ጎን እየተተዉ ይህ የጥላቻ ና የልዩነት መስመር እየሰፋ የት ና አደጋው በጊዜው ምሳያደሮ ና በህዋት ያሉ ሰዎች ብቻ የሚያበቃ ሳይሆን በትግራይ ህዝብ ላይ ከፍተኛ ከዚህ ቅድም በጠላቶች ደርሰዋል ከምንለው አደጋ የበለጠ ውጤት ሊኖረው ወይም ሊያስከትል የሚችል ፍራቻ አዘን ህዝቡም ይታያል፣ እኔም ይታየኛል። ሶ የልዩነት መስመሩ አደጋው ከባድ ውጤት ያስከትላል ብዬ አስባለሁ። የፌዴራሉ መንግስትም ህወሓት በምርጫ ቦርድ ተመዝግቦ ህጋዊነቱን ሳያረጋግጥ ጉባኤ እንዳያደርግ አስጠንቅቋል። ጠቅላይ ሚኒስትር አብይ አህመድ በቅርቡ ከተቃዋሚ ፖለቲካ ፓርቲዎች ጋር ባደረጉት ውይይት ህወሓት ጠቅላላ ጉባኤውን ከማካሄዱ አስቀድሞ ወደ ምርጫ ቦርድ ቀርቦ በመመዝገብ ሕጋዊ ሰውነቱን እንዲያስመልስ አሳስበዋል። ፓርቲው ያን ካላደረገና ምርጫ ቦርድ ሕጋዊ ካላለው በምርጫ ሊሳተፍና መንግሥት ሊሆን አይችልም። ያ ማለት ደግሞ ተመልሰን ጦርነት ውስጥ እንገባለን ማለት ነው ሲሉም አስጠንቅቀዋል። ባለፈው ቅዳሜ ለብዙኃን መገናኛ መግለጫ የሰጡት የህወሓት ሊቀመንበር ደብረ ጽዮን ገብረ ሚካኤል በበኩላቸው ጉባኤ በማድረግ የሚፈጠር ግጭትና ጦርነት የለም ብለዋል። ህወሃት እውቅና ሳይሰጠው ጉባኤ እንኳን ቢያደርግ ምርጫ ቦርድ ለጉባኤው እውቅና አልሰጥም ዳግም ጉባኤ አድርጉ ነው የሚለው ይላሉ። የፓርቲው ሕጋዊ ሰውነት የሚመለሰው በምዝገባ ሳይሆን በፖለቲካዊ ውሳኔ ነው የሚሉት የህወሓቱ ሊቀመንበር አዲሱ አዋጅ ደግሞ ስለ አዲስ ምዝገባ እንጂ የተሰረዘ ማንነትን ስለመመለስ የሚናገረው ነገር የለም ብለዋል። ስለሆነም በጉዳዩ ላይ ከጠቅላይ ሚኒስትር አብይ አህመድ ጋር በአዲስ አበባ መወያየታቸውንና ምርጫ ቦርድ የፓርቲውን ህጋዊ ሰውነት እንዲመልስ በደብዳቤ መጠየቃቸውን ገልጸዋል። ሰሚያ ተወሲያለሁ ብዘራዋል ብምርዳ ስለዚ መልስ እንጸባም ዘና እንፈልጠለን አሁን በንግግር ስምምነት ላይ ተደርሰዋል። ለጥያቄያችን መልስ እየጠበቅን ነው። ይህ ድርጅት በምንም መንገድ እንደ አዲስ ሊመዘገብ አይችልም። እውቅናውን መልሱልን ብለን ለምርጫ ቦርድ ደብዳቤ ጽፈናል። ህጉ የሚለው በሁለት ሳምንት ምላሽ ያገኛል ነው። እኛ ግን ከዚያ በፊት መልሱን ያሳውቅናል ብለን ነው የምንጠብቀው። የጊዜያዊ አስተዳደሩ ፕሬዚደንት ጌታቸው ረዳ በበኩላቸው እኔ የማውቀው ፓርቲው በአዲሱ አዋጅ መሠረት ለመመዝገብ ለምርጫ ቦርድ ማመልከቱን ነው ብለዋል። ለዚህም የአመራሮቹን ስም ዝርዝር፣ የፓርቲውን ፕሮግራምና ሕገ ደንብ የያዙ ሰነዶች ከማመልከቻው ጋር በአባሪነት መቅረባቸውን ጠቁመዋል። በሕወሓት የማኅበራዊ ትስስር ገጽ ላይ ከሦስት ቀናት በፊት የተለጠፈውና ሐምሌ 19 ቀን 2016 ዓ ም ተጽፎ ለምርጫ ቦርድ እንደተላከ የተገለጸው ደብዳቤ ደግሞ ከፕሪቶሪያው የሰላም ስምምነት ከሕግና ድርጅቱ እያደረገ ካለው ተጨባጭ እንቅስቃሴ አኳያ የህውሃትን ሕጋዊ ሰውነት የመመለሱ ስራ እስካሁን መዘግየት አልነበረበትም ካለ በኋላ በፌዴራል መንግሥትና በህውሃት መካከል የጋራ መግባባት በመኖሩና ለሰላም መዳበር ያለውንም ፋይዳ በመገንዘብ ምርጫ ቦርድ የድርጅታችንን ሕጋዊ ሰውነት ወደ ነበረበት እንዲመልስልን እንጠይቃለን ይላል። ለምርጫ ቦርድ ተልከዋል ስለተባለው ደብዳቤ ከቦርዱ አስተያየት ለማግኘት ያደረግነው ጥረት ለዛሬ አልተሳካም። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። ገብረ ሚካኤል ገብረ መድህንን ለዘገባው እናመሰግናለን። ዝግጅታችን እስከ አራት ሰዓት ድረስ ይቀጥላል። በመቀጠል የትውልድ ኢትዮጵያውያን ፖለቲካዊና ህዝባዊ ተሳትፎ በአንጋፋ ነዋሪዎች ዓይን ዶክተር ቴዎድሮስ ወልደ መድህንና ዶክተር አሰፋ ዳምጤ በዊስካንሰን ክፍለ ግዛት ሚልዋኪ ከተማ ነዋሪ የሆኑ በእድሜ ብቻ ሳይሆን በትምህርትም ያካበቱ ትውልድ ኢትዮጵያውያን ናቸው። በግዛቲቱ ውስጥ ከአርባ ዓመታት በላይ የኖሩት አንጋፎቹ በሚልዋኪ ከተማ አስተዳደር እንዲሁም በከፍተኛ ትምህርት ተቋማት ውስጥ በተለያየ ኃላፊነት አገልግለዋል። የዩናይትድ ስቴትስን ፖለቲካዊ ሁኔቶች በቅርብ የሚከታተሉት ኢትዮ አሜሪካውያኑ በከተማዋ የሚኖሩ ኢትዮጵያውያን የሚሰባሰቡበትን ማህበር እየመሰረቱም ናቸው። የትውልደ ኢትዮጵያውያን ፖለቲካዊና ህዝባዊ ተሳትፎ ያድግ ዘንድ የየድርሻቸውን በመወጣትም ይታወቃሉ። በቅርቡ የሪፐብሊካን ፓርቲው ብሔራዊ ጉባኤ ወደ ተካሄደባት ወደ ሚልዋኪ ከተማ ተጉዞ ከነበረው ከሀብታሙ ስዩም ጋር ያደረጉትን ውይይት እናድምጥ። ዶክተር ቴዎድሮስ ወልደ መድህንና ዶክተር አሰፋ ዳምጤ የሚልዋኪ ከተማና ኢትዮጵያን ትስስርን ለመገንዘብ ለሚሻ ሁሉ ሕያው ማስረጃ ስለመሆናቸው የሚነገርላቸው የከተማዋ ነዋሪ ናቸው። በአፍላ ወጣትነት ዘመናቸው የረገጧትን ከተማ ከአርባ ዓመታት በላይ ኑረውባታል። ዶክተር ቴዎድሮስ የቀደሙት ኢትዮጵያንና የከተማዋ ግንኙነት ትምህርትን መሠረት ያደረገና በዓመታት ውስጥም እየተቀየረ እንደመጣ ያውሳሉ። ተማሪዎች ይመጡ ነበር ብዙ ዛ ይቆዩ ወጣው ኢትዮጵያ ውስጥ የሰሩ እና እዚህ በማስተርስ ዲግሪ ወጥተው አንድ አመት ሁለት አመት እንደዛ ሶስት አመት ቆይተው ይመለሱ ነበር። ዛ ፎር የኢትዮጵያ ሬቮሉሽን ከዛ በኋላ ነው ሰው ጀመረው። ሁለቱም በለጋ ዕድሜያቸው ወደ ከተማዋ ከመጡ በኋላ በፍጥነት ራሳቸውን በትምህርት በማብቃትና ከሀገሬው ባህል ጋር በማላመድ በከተማዋ አስተዳደር ውስጥ ሳይቀር በከፍተኛ ኃላፊነት አገልግለዋል። ዶክተር ቴዎድሮስ የሚልዋኪ ከተማ አስተዳደር የጥናት ክፍል ውስጥ በኃላፊነት አገልግለዋል። በአሁኑ ጊዜ ደግሞ በከተማ የሚገኝ የቴክኒክ ኮሌጅ ውስጥ መምህር ናቸው። ዶክተር አሰፋ በበኩላቸው የሚልዋኪ ከተማ የመኖሪያ ቤቶች ባለስልጣንን ጨምሮ በተለያዩ የከተማዋ መስሪያ ቤቶች ውስጥ በከፍተኛ ኃላፊነቶች ላይ አገልግለዋል። እዚህ ደረጃ ላይ ለመድረስ ግን መንገዶች አልጋ በአልጋ እንዳልነበሩ ያስታውሳሉ። እንደመጣህ ሶሳይቲ ውስጥ ገብተህ እንደ ሀገር ቤት ተመቻችቶህ ለመስራት ከባድ ነው። አንደኛ ጥቁር ነህ፣ በጥቁርነትህ የሚደርስብህ ነገር አለ። ስራ ለማግኘት ራሱ አንድ ከባድ ነው። ስለዚህ ደኦኒ ወ አንተ ትምህርት ቤት ሄደህ በትምህርት ኤክሰል አድርገህ ከነሱ ጋር ቁጭ ብለህ ሶዳ ድረስ ስራ ላይ ስትመደብ ኢቨን እዛ ውስጥ እንኳን ከገባህ ካልቸራል ባሪየር ለአንተ ላይ ያለው ከእነሱ ጋር አዳፕት አድርገ ቁጭ ብለ ተሰብስበህ አንዳንድ ነገሮችን ለመስራት ግራጁዋሊ ትለምደዋለህ እንጂ እንደመጣህ ማኔጀር አርጉ ማየት ያዩሃል፣ ያጠኑሃል። ብዙ በሁለት በኩል ነው የምትወደ። የውጭ ሀገር መሆነ ይጎዳሃል፣ ጥቁር መሆነ ይጎዳሃል። ያንን ሁሉ እየታገልክ ማለፍ አለብ እና ቀላል አይደለም። ለጠቅላላው ከውጭ ለመጣ ሰው በተለይ ለአፍሪካና ለጥቁር ለሆነ ሰው እዚህም ሀገር ያለው ጥቁር እንደዛ ነው። ገባህ? በጥቁርነቱ እና ከባድ ነው። ሁለቱም ትውልደ ኢትዮጵያን ምሁራን በከተማዋና ዋና በመላ አሜሪካ የሚደረጉ የፖለቲካና ሲቪክ እንቅስቃሴዎችን በቅርበት ይከታተላሉ። ህዝባዊ ተሳትፎዎችንም ያበረታታሉ። በከተማ ውስጥ ኢትዮጵያን የሚሰባሰቡበት ቀደምት ማህበር መስራቾች መካከልም ናቸው። ቤተክርስቲያንም ሁለት አ እንትን ሬስቶራንት ሁለት አለን። ይሄ ትልቅ ለውጥ ነው ለኛ የኦርቶዶክስ ቤተክርስቲያን ተከፍተዋል። የፕሮቴስታንትም አለ። እነዚህ እነዚህን አንድ ላይ አድርገን አሁን ለጊዜው ድርጅቱ ፎከስ የሚያደረገው ሪፐብሊካን ኮሌክተር የመረዳጃ ማህበር ሰው ህይወቱ ሲያልፍ ገንዘብ ማዋጣት እንሰበሰባለን፣ አንድ ላይ በአመት ሜዲ ሶስት አራት ፒክኒክ እናደረጋለን። እና አንዳንድ የመረዳጃ ማህበር ነው እንጂ ከዛ አልፎ የፖለቲካ እንቅስቃሴ ወይም አንድ ማህበሩ አክቹዋሊ ከነን ፖለቲካል ነን ሪሊጅስ ነው አለበዛ በዛ ውስጥ ከገባ ሁልጊዜ መከፋፈል ይመጣል። በሃይማኖት በፖለቲካ፣ እና ለዛ ነው ብዙ ዓመትም የኖረው። ግን ኢንዲቪጁዋሊ ሁላችንም በልዩ ልዩ ከተማ እየሄድን ፖለቲካሊን ፓርቲስፔት እናደርጋለን፣ እንከታተላል ስለ ኢትዮጵያ። በአመታት ውስጥ በከተማዋና በመላ አሜሪካ ኢትዮጵያውያንን ተሳትፎ እንዲገመግሙታል። በተለይ አሁን ኢትዮጵያውያን እዚህ ያደጉ ዋበሎች ፖለቲካ ውስጥ ተሳትፋቸው እየጨረሰ ነው። አዎ መጀመሪያ የመጡት ሰዎች እዚህ አገር ለመኖር እና አናውቅም ችግር ፋ ሁኔታ ነው የመጡት እና አሁን ግን ሀገ የጀኔሬሽን ሽፍት አለ። ፖለቲካ ፓርቲሲፔሽን ኢትዮጵያውያኖች እዚ የኖሩት ፖለቲካ ውስጥ ገብተው ለምን ፓርቲስፔት አያደረጉም? አክቹዋሊ አንዱ ፓርቲ ውስጥም ገብታ አይዘር ዲሞክራት ሆነ ሪፐብሊካን ሆነ መሳተፍ አለብህ በሚል አክቹዋሊ ድርጅት አለ። አሁን ኢትዮጵያን አሜሪካን ኢስት ኮስት ነው እንትኑ ያለው። እነሱ አሁን ብዙ እየሰሩ ነው፣ ብዙ ኢትዮጵያኖችን ሪክሩት አድርገው እንዳለው ደግሞ አዲሱ ትውልድ አሁን እነሱም ኢንቮልቭ ሆነው። ጀኔሬሽናል ጋፕ አለ በእኛ ጊዜ መጣ ነው እንዳልኩ። ብዙ ካልቸራል ባሪየር አለ ቶሎ ገብተ ከነሱ ጋር ለመስራት ምናምን ከባድ ነው። እዚህ የተማረው የሰራው ያወቀው ግን አሁን ትንሽ ኮንሸስ ነው በድርጅት ፎርም አድርገው አሁን ብዙ ብኩሎች እያደረጉ ኢቨን በኦልደርማን በኮንግሬስማን ራን እንዲያደርጉ ፑሽ እያደረጉ እየተቀየረ ነው። እንዲህ እንደ ሰሞኑ የዩናይትድ ስቴትስ ውስጥ ፖለቲካዊ ሁነቶች ሲደሩ ለአመታት የኖሩበትን ሀገር መጪ ዘመን የሚወስኑ እንቅስቃሴዎችን ከመሳተፍ አልፈው የተወለዱባት ሀገር ልትቀስመው የምችለውን ልምድም ማሰባቸው አልቀረም። መብትና ድምፅ የሚከበርበት ሀገር ነው። ዴሞክራት ህግ፣ ሪፓብሊካን አብረን ለመስራት ለብዙ ዓመት አብረን ይሰሩ ነበር። አ ነገር የተለወጠው ትንሽ አሁን አስቸጋሪ ሪፓብሊካኖች አሉ፣ ዴሞክራቶች አሉ ሲገናኙ ብዙምለነው እንደ ፖለቲካ ናሽናል እና አብሬ መስራት እንትኑ ለአፍሪካ ጥሩ ነው። የተለያየ ፓርቲ በሀሳብ ቢለያዩም ስም ኮመን ግራውንድ አለ፣ መተባበር የሚችሉበት እና ይሄኛው ለኢትዮጵያም አፍሪካ መጠቅላል ነው፣ ሌሎችም አገሮች ጥሩ ምሳሌ ሊሆን ይችላል። የተወለዱባትን ሀገር ታሪክ መለስ ብለው የሚቃኙት ዶክተር አሰፋ በበኩላቸው ኢትዮጵያ፣ እንዲሁም በኢትዮጵያ ዲያስፖራ ዘንድ ሰፍኖ ማየት የሚፈልጉትን የዘመናዊ ህሳቤ ማሳያ ያስረዳሉ። አሁን ሁሉ ጋር ያለው የኢትዮጵያ ህብረተሰብ በላይ በተለይ ዲያስፖራ ውስጥ ያለው ትልቁ ችግር እያ ነው። እዚህ ሀገር አርባ ዓመት ሰላሳ ዓመት ኖረን ይሄ ሀገር ይሄ ሲስተም እንዴት እንደሚሰራ እያየን ሪፐብሊካንና ዲሞክራት ኮንግረስ ውስጥ ተጨቃጭቀው ተሳድበው፣ ከዛ በኋላ ደግሞ ቁጭ ብለው ልዩነታቸውን አስወግደው ምሳ እየበሉ የአንድ የናሽናል ኔሽን ጥያቄ እስከሆነ ድረስ አንድ ሆነው ይሰራሉ። ኢትዮጵያኖች ግን ሞሮለስ እርግማኔም በለው ምንም በለው አልተማርንም፣ አንማርም። ሜሶና ያፓ ተጋደለ፣ ብዙ ሺህ ወጣቶች አለቁ። አሁን ዞር ብለን ስናው እሾ ግን እዛም ያደርስ አልነበረም። ያ ደግሞ አልፎ መጥቶ ከደርግ በኋላ ቲፒኤልኤፍ መጣ። ተሴም ሲቹዌሽን አልተቀየረም። ሁልጊዜ ልዩነቶች መጡ። ሪዞልቭ ማረግ የምንፈልገው በመሳሪያ ነው እንጂ ቁጭ ላይ ተዋውታ አይደለም። አሁን ኢትዮጵያ ያለ ሁኔታ ግዛክት በሴም ነው ሪፍሌክት የሚያደርገው ፋኖ በለው ቲፒኤልኤፍ በለው አብይ በለው በመሳሪያ ነው እና ያም ባህል እስካልቀየርን ድረስ ኢትዮጵያ ካለችበት ሁኔታ ለመውጣት ብዙ ዓመት ይፈጅብናል። ያ ባህል መቀየር አለበት። ያን ደግሞ የሚቀየረው ዲያስፖራው ይህ ያለው እያየ ካልተማረ ከባድ ችግር ውስጥ ነው ያለ ነው። ሁለቱም አንጋፋ የሚለዋኪ ከተማ ነዋሪ ትውልድ ኢትዮጵያውያን፣ ወጣት ትውልድ ኢትዮጵያውያን ለትምህርት ልቀት የሚያደርጉትን ጥረት እንዲቀጥሉ በሰለጠነ አስተዳደርና ስልጣን ስርዓት ውስጥ ያላቸውን ተሳትፎ ማሳደጋቸው መጠነ ሰፊ ጠቀሜታም እንደሚኖረው በአጭር ቆይታችን አጽንኦት ሰጥተዋል። ለአሜሪካ ድምፅ ሀብታሙ ስዩም ሚልዋኪ፣ ዊስኮንሰን። ሀብታሙንና እንግዶቹን እናመሰግናለን። የቅዳሜ ምሽት ዝግጅታችን ተጋምሷል። በቀሪው ጊዜ በእንግዱ ወልዴ በሚዘጋጀው የሙዚቃ ቃና እናዝናናችሁና አራት ሰዓት ሲል እንሰናበታለን። መልካም ጊዜ። ጤና ይስጥልኝ። እንደምናመሻችሁ። ሳምንታዊ የሙዚቃ ቀና የአየር ሰዓቱን ተረክቧል። እስከ ምሽቱ አራት ሰዓት ሙዚቃዎቹን የማጫውትላችሁ እንግዲህ ወልነኝ አብራችሁን ያምሽሩ ውልማራዳ ልቤ ሸገር ዋለ ሽውልማራዳ ፒያሳ ሰፈር ሽውልማራዳ ሰላምተኛው ብዙ ሽውል ማራዳ ያገር ሰው ፍቅር ፒያሳ ደቾቿ ክፍት ነው ላለም ውበቱ ያለታየው የቀለሟ ቀለም ፒያሳ ደቾቿ ክፍት ነው ላለም ውበቱ ያለታየው የቀለሟ ቀለም። እጅጋየው ሽባባው ጂጂ ነበረች ስለ ፒያሳ በጥቂቷ ያንጎራጎረችልን። ፖከር የካርድ ጨዋታዎች አንዱ በሆነው ቴክሳስ ሆልደም የተሰየመው ይህ ቢዮንሴ ዘፈን ካንትሪ ወይም ሀገራዊ ስልት እንበለው ለመጀመሪያ ጊዜ የሞከረችበት ነው ማለት ይቻላል። ካርዱን ጥለህ ከእኔ ጋር በዝግታ እንድንስ እያለች ነው፣ ወይም ጨዋታውን አቁመ ወደ ዳንስ ወለሉ ና እየተባለ ነው። የዘፈኑ ርዕስ ቢዮንሴ ላደገችበትና የአገራዊ ሙዚቃ ስልት ተወዳጅ ለሆነበት የቴክሳስ ግዛት የሰጠችው ክብርም ይመስላል። ቢዮንሴ ቴክሳስ ሆልደም ለመጀመሪያ ጊዜ በካንትሪ ወይም ሀገራዊ ስልት በመዝፈኗ ብዙ ያነጋገረ ሥራ ነው። የሙዚቃ ቀና ይቀጥላል። Let It Be በቅድሚያ የተጫወቱት ዝነኞቹ ዘ ቢትልስ ናቸው በፖል ማካርትኒ አቀንቃኝነት ግጥሙንም የጻፈው እሱ ነው የምጋብዛችው ግን ዳሊ ፓርተን በቀድሞው የቢትልስ አባላት በፖል ማካርትኒና ሪንጎ ስታር ታጅባ የተጫወተችውን ነው መከፋት ሲኖር ጨለማው ሲበረታ ልብ ሲሰበር ማርያም ከፊቴ ቆማ በቃ ይሁን ትለኛለች እያሉ ነው When the broken-hearted people ዘ ቢትልስ ከመለያየታቸው በፊት ከሰሯቸው የመጨረሻዎቹ ዘፈኖች አንዱ ነው። መለያየታቸው ከፈጠረው መጥፎ ስሜት ጋርም የሚገናኝ ይመስለኛል። አዲስ ፍቅረኞችን ባገኙት ፖል መካርትኒና ጃን ሌነን ሕይወት ውስጥ የነበሩት አዳዲስ ሁኔታዎች እንዲሁም መሪ ጊታር ተጫዋቹ ጆርጅ ሃሪሰን በአንዱ ለቆ ለመውጣት መወሰኑ በሁሉም ዘንድ የፈጠረው ደስ የማይል ስሜት ለዜማው መፈጠር ምክንያት እንደሆነ የሙዚቃ ተንታኞች ጽፈዋል። በመከታተል ላይ የምትገኙት ከአሜሪካ ድምፅ የሚተላለፍላችሁን ሳምንታዊውን የሙዚቃ ቀናት ነው። እንግዲህ ወሌነኝ እስከ ምሽቱ አራት ሰዓት አብራችሁን ቆዩ። Have I told you lately that I love you? Stewart. my troubles, that's what you do For the morning sun and all its glory Reads the day with hope and comfort too Smile, you make it better. He's my troubles, that's what you do. There's a love that's divine and it's yours You. Yeah. you do told you lately that I love you. የንጋት ፀሐይና ድምቀቷ ቀኑን በተስፋና በምቾት ሰላም ይላሉ። አንቺም እንዲያው ነሽ፣ ሕይወቴን በሳቅ ትሞያለሽ፣ የተሻለም ታደርጊያለሽ። ቃና በመቀጠል ሳክሪፋይስ ኤልተን ጃን ነው። በትዳር ውስጥ ስላለው ፈተና አንድ መሆን መሥዋዕትነት እንደሚጠይቅ ግን ደግሞ መወስለት ሁለት የተለያዩ ልቦች በተለያየ ዓለም መኖራቸውን እንደሚያሳይ ይህም መሥዋዕትነት ሊሆን እንደማይችል ይጠርካል። ኤልተንጃ ብዙዎች የፍቺ ዘፈን ሲሉ ይጠሩታል። በዚሁ ዜማ ነው የሚሰናበታችሁ እንግዲህ። ሌላ ሳምንት እንገናኝ። ሰላም። አሜሪካ ድምፅ ራዲዮ በየቀኑ ከምሽቱ ሶስት ሰዓት እስከ አራት ሰዓት ከሚያሰማው ፕሮግራም የዛሬውን እዚህ ላይ አበቃ። አብራችሁን ስላመሻችሁ በመላ ባልደረቦቻችን ስም እጅጉን እናመሰግናለን። በመስተንግዶ አብሬያችሁ ያመሸሁት ቆንጆ ይታየነኝ። ሰላም፣ በደህና ደሩ።